ፈረንሳይ በአሸባሪዎች ጥቃት በመመታቷ አውሮፓን እጅግ አስደንግጧል። የአሸባሪዎቹ የፈሪ ጥቃት ኢላማ ፓሪስ ውስጥ በአጋጣሚ የተገኙ ሰለባዎች ላይ ብቻ ሳይሆን በአጠቃላይ በሁሉም ሲቪል ማህበረሰብ ላይ ያነጣጠረ ነው። የዩኤስ አሜሪካው ፕሬዝዳንት ባራክ ኦባማ የፓሪሱን ጥቃት አስመልክተው እንደተናገሩት ጥቃቱ በመላ የሰው ልጆች ላይ ያነጣጠረ ነው። አሸባሪዎቹ ፓሪስ ላይ በነሲብ ህዝብ መሀል ገብተው ግድያና ጥቃት ሲፈጽሙ መመልከቱ የሚቆጭ የሚነድ ነው። አሁን ፈረንሳይ አውሮፓም ሆነ መላ ሌላው ዓለም ይህን የአሸባሪ ጥቃት በጋራ ለመመከትና ፀፋውን ለመመለስ በአንድነት መቆም ይኖርበታል። የእስላማዊ ጽንፈኞች ጥቃት አድራሽ ወንጀለኞችን በሁሉም መንገድ መታገል ይኖርብናል። እንዲህ ያለውን የጭካኔ ጥቃት ከበስተ ጀርባ ሆነው የሚያቀነባበሩ ጽንፈኛ መሪዎች ሶሪያ የሚሆኑ ኢራቅ፣ ወይም ሌላ ቦታ በፍጥነት ከያሉበት ታድነው ነው ሊወገዱ ይገባል። ራሱን እስላማዊ መንግስት እያለ የሚጠራው አሸባሪ ቡድን ፈረንሳይ ብቻ ሳይሆን በመላው ዓለም በነፃነት በሚኖረው ህዝብ ላይ ነው ጦርነት ያወጀ ተገለጀው። በፈረንሳይ የነጻነት የእኩልነትና ወንድማማችነት ስም ዓለም በሙሉ አሸባሪነትን በመቃወም መነሳት ይኖርበታል። ነገ እሁድ አንታሊያ ቱርክ ላይ የሚጀመረው በኢኮኖሚ ያደጉት የዓለም ሀያዎቹ ሀገራት ጉባኤም ለዚህ ጥሩ አጋጣሚ ይሆናል። ዩኤስ አሜሪካ፣ ሩሲያ፣ ምናልባትም የሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት የኔቶ ጦር ኃይሎች በጋራ በሶሪያ እና በኢራቅ የሚንቀሳቀሰው ራሱን እስላማዊ መንግስት የሚለው ጽንፈኛ ቡድን ላይ ነገ ዛሬ ሳይሉ በ አስቸኳይ እርምጃ መውሰድ ይኖርባቸዋል። ባለፈው ጥር ወር ፓሪስ ፈረንሳይ ላይ ጥቃት ሲደርስ የዓለም ፖለቲከኞች በጋራ መቆማቸውንና በፓሪስ ጎዳና ላይም እጅ ለእጅ ተያይዘው መታየታቸው ይታወሳል። ግን አሸባሪዎቹ ምናልባትም ኃይል የቀላቀለ እርምጃ ብቻ ስለሚገባቸው እንዲህ ያለውን ሰላማዊ ተቃውሞ የተረዱት አይመስልም። በአውሮጳ የሚገኙ ወጣቶች ለአሸባሪ ጥቃት አላማ መመልመላቸው ምንም መፍትሄ ያልተሰጠው ጉዳይ ነው። አንድ የአውሮጳ ዜጋ ወደ ሶሪያም አሊያም ወደ ኢራቅ ሄዶ ጅሃዳዊ ስልጠናን ካገኘ ቢያንስ ወደ አውሮፓ መመለስ እንዳይችል የተቻለ ሁሉ መደረግ ይኖርበታል። በሀገራት መካከል ያሉ አንዳንድ ያለመግባባቶች አሁን ወደ ጎን መጥተው ይኖርባቸዋል። ምክንያቱም የፓሪስ አይነት ጥቃት ነገ በእያንዳንዱ ሀገር ላይ ሊደርስ የሚችል ነውና። አርብ ዕለት ሩሲያ የአሸባሪ ጥቃት ማስጠንቀቂያ መሰማቱ ይፋ ሆኗል። ባለፈው ጥቅምት ቱርክ የአሸባሪ ጥቃት ሰለባ መሆኗ ይታወሳል። ማድሪድ ላይ 2004 ዓ.ም ም ብሪታንያ ላይ ደግሞ 2005 ዓ ምት የአሸባሪ ጥቃት ደርሷል። የስደተኞች ቀውስ በአውሮፓ አስከፊ አሳሳቢ ስጋት ሆኗል። የአውሮፓ ሕዝብ ደህንነትም በአሳሳቢ ሁኔታ ላይ ይገኛል። የነዋሪው ሰላማዊ ኑሮም ተናግቷል። አውሮፓ አሁን ይህን ሁሉ ችግርና ቀውስ ለመወጣት በጋራ መቆምና መስራት ይኖርበታል። ለዚህ ደግሞ የአውሮፓ መሪዎች ዩኤስ አሜሪካ እና ሩሲያ በአንድነት ድምጻቸውን ከፍ አድርገው ራሳችንን እንከላከል የሚል መልስ መስጠት ይኖርባቸዋል።